በአቶ ጌታቸው አሰፋ የክስ መዝገብ ስር ጉዳያቸው በፌዴራሉ ከፍተኛ ፍርድ ቤት ሲታይ የነበሩ ዘጠኝ ተከሳሾች በዛሬው ዕለት ከእስር ተለቀዋል። ገብረ ሚካኤል ገብረ መድን ዝርዝር አለው። ላለፉት አራት ዓመታት በእስር ላይ የቆዩት የቀድሞ የብሔራዊ የመረጃ ደህንነት አገልግሎት ምክትል ዋና ዳይሬክተር አቶ ያሬድ ዘሪሁንና በደህንነት ተቋሙ ውስጥ የሥራ ኃላፊ የነበሩት አቶ አማኑኤል ኪሮስን ጨምሮ ዘጠኝ ተከሳሾች በዛሬ ዕለት ከእስር መፈታታቸውን የአሜሪካ ድምፅ ከቤተሰቦቻቸው አረጋግጧል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ባለፈው ሐሙስ ዕለት ዘጠኙ ተከሳሾች ከሦስት ዓመት እስከ አምስት ዓመት ከአራት ወር እስር እንዲቀጡ ወስኖባቸው ነበር። ከዘጠኙ ተከሳሾች ሦስቱ የእስር ጊዜያቸውን በማጠናቀቃቸው በዕለቱ እንዲፈቱ ፍርድ ቤቱ አዞ ነበር። የደህንነት ተቋሙ ምክትል ዋና ዳይሬክተር አቶ ያሬድ ዘሪሁንን ጨምሮ ሰባቱ ተከሳሾችም ከተያዙበት ከጥቅምት 30 ቀን 2011 ዓ ም ጀምሮ ከአራት ዓመት በላይ ለሆነ ጊዜ ታስረው በመቆየታቸው በጥቂት ቀናት ውስጥ በአመክሮ እንደሚፈቱ ከጠበቆቻቸው አንዱ የሆኑት አቶ ክፍላይ መሐሪ ሐሙስ ዕለት ለአሜሪካ ድምፅ ተናግረው ነበር። የፌዴራል ከፍተኛ ፍርድ ቤት ታኅሳስ 7 ቀን 2015 ዓ.ም በተከሳሾቹ ላይ የጥፋተኝነት ውሳኔ በሰጠበት ጊዜ አቶ መዓሾ ኪዳንና አቶ ተሾመ ኃይሌ የተባሉ ሁለት ተከሳሾች ከአራት ዓመት ክርክር በኋላ በነፃ መለቀቃቸውንም መዘገባችን ይታወሳል። በዛሬ ዕለት ከእስር የተፈቱት ተከሳሾቹ ቀደም ሲል በሙስና ወንጀል ተከሰው የነበሩ ሲሆን በኋላ ላይ ጉዳያቸው ከሰብአዊ መብቶች ጥሰት ጋር እንደሚያያዝ በመገለጹ የመነሻ ክሳቸው ተቀይሮ በወንጀል ሕግ እንዲከላከሉ መደረጉን የሕግ አማካሪው አቶ ክፍላይ መሐሪ ጠቅሰዋል። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት ከአምስት ወራት በፊት ጉዳያቸው በሌሉበት ሲታይ በነበሩት የቀድሞ የብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር አቶ ጌታቸው አሰፋን ጨምሮ በእስር ላይ ሆነው ሲከራከሩ በቆዩትና የመከላከያ ማስረጃ ማቅረብ እንደማይችሉ በገለጹ ተከሳሾች ላይ ከ18 ዓመት እስከ ዘጠኝ ወር የሚረዝም የቅጣት ውሳኔ ማሳለፉ ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ